ከማህበረሰብ ለማህበረሰብ እግር ኳስ ሜዳ ላይ ሕይወቱ ያለፈው የምዕራብ አውስትራሊያው ፐርዝ ነዋሪ የሆነው የፍሬም ታደሴ ቀብር ስነ ስርዓት ተፈጸመ። እሁድ ፌብሩዋሪ 14 ቀን ከቀኑ አራት ሰዓት የፍሬም ታደሰ ለሥራ ጉዳይ ለሳምንታት ራቅ ብሎ ከሚሠራበት ቦታ ሁልጊዜም ሲመለስ በፍቅር የሚወደው የእግር ኳስ ጨዋታ ላይ ሊሳተፍ ጓደኞቹን ፍለጋ ሜላንድ ሜዳ ላይ ተገኘ። እግር ኳስን ከጤና ባሻገር እርስ በርስ መተጋገዣ፣ ወንድማማችነትን ማጠናከሪያ፣ ሳቅና ጨዋታ ያደረጉት የፐርዝ ጓደኞቹን በናፍቆት ስላገኛቸው ልባዊ ሰላምታ ተለዋውጠው ተቦዳድነው ወደሚጫወቱበት ሜዳ ገባ። በእንቅስቃሴ ጥሩ የነበረው ኤፍሬም ደከመኝ በማለት ከሜዳ ወጣ ሲሆን የተቀመጠበት ቦታ ትንፋሽ አጥሮት የተመለከቱ ጓደኞቹ የሕክምና እርዳታ እንዲያገኝ ጥረት ቢያደርጉም የሕክምና ባለሙያዎች ያደረጉት እገዛ ሕይወቱን ላይ መልሰው እስከ መጨረሻው አሸለፈ። ኤፍሬም ታደሰ በቅጽል ስሙ ድጋፌ ታደሰ በአዲስ አበባ ከተማ በተለምዶ ሳሪስ ተብሎ በሚጠራው አካባቢ ግንቦት 8 ቀን 1972 ዓ ም ከአባቱ አቶ ታደሰ መወጋና ከእናቱ ወይዘሮ ቀለማ ደርሱ ተወለደ። አንደኛና ሁለተኛ ደረጃ ትምህርቱን በተወለደበት አዲስ አበባ የተማረ ሲሆን የተሻለ ሕይወት ፍለጋ ወደ ደቡብ አፍሪካ በመጓዝ ለሰባት ዓመት ያህል የተለያዩ ሥራዎችን ሲሠራ ቆይቷል። በ2004 ዓ ም ወደ ምዕራብ አውስትራሊያ በመምጣትም በፐርዝ ከተማ መኖር የጀመረ ሲሆን አብሮ አደጉና የልጅነት ፍቅረኛው የነበረችው ወይዘሮ ፍሬዎት አሰፋን አግብቶ የሁለት ሴትና አንድ ወንድ ልጅ አባት ነበረ። ኤፍሬም ፐርዝ እንደመጣ ነው የማውቀው እግር ኳስ ይወድ ነበር የሚለው የምዕራብ አውስትራሊያ ፐርዝ ነዋሪ አቶ ፋሲል አስፋው የተዋወቁት እግር ኳስ ይጫወት እንደነበረ ያስታውሳል ሰው አክባሪ ሰዎችን መርዳት የሚወድ ልጆቹና ትዳሩን የሚወድ ልዩ ሰው ነው በፐርዝ ኢትዮጵያውያን ሞቱ ትልቅ አዘን ፈጥሯል ያልተጠበቀ ዱብ እዳ ነው ሲል አይፍሬም ታደሰ ህይወቱ ሲያልፍ አጠገቡ የነበረው ፋሲል በወቅቱ የተከሰተው ለኤስ ቢ ኤስ ይገልጻል ኤፍሬምን እዚህ ሀገር ገና እንደመጣ ነው የተዋወቅ ነው በጣም ኳስም ስለሚወድ ያው ኳስ የምንወደው በአብዛኛው የምንገናኘው ሜዳ እንደመሆኑ መጠን እዛ ሜዳን ያገናኘን እዛ ጊዜ ጀምሮ ደግሞ በሃይማኖትም ደግሞ አንድ ላይ ቤተክርስቲያን የማይጠፋም ልጅ ስለሆነ ሁለታችንም በዛም ዙሪያ የጠበቀ ግንኙነት ነበረ እና ከመጣበት ቀን ጊዜ ጀምሮ ቱ ታውዝንድ ፎር ነው አይ ቲንክ ከዛ ጊዜ ጀምሮ በጣም ጠንካራ ሬሌሽንሽፕ ነው ያለን በማህበራዊ ህይወታችን ዙሪያ ማለት ነው። እና ረጅም ጊዜ ነው ትውውቃችን ጓደኞችና ማህበረሰባችን ውስጥ በጣም ፍሬንድሊ እና ኢዚ ጎኝ። እንደገና ደግሞ በጣም ሰውን ለመርዳት ያለው ቁርጠኝነት በጣም ደስ የሚለው ተነሳሽነት አለው። ሰውን ማስተባበር ይችላል እና ሁሉንም ነገር እሺ ነው እንጂ ነገሮችን ወደኋላ የሚል ልጅ አይደለም። ሀገሩንም በጣም የሚወድ ልጅ ነበር። ቤተሰቡን በጣም ይወዳል። ልጆቹን በጣም በጣም ነው የሚወደው። ለልጆቹ የሚከፍለው ሰክሪፋይስ ቀላልም ባለቤቱንም እንደዛው ቤተሰቡን በጣም የሚያከብር ነው። በእኛ ዘንድ ያለው እንትን በጣም ከባድ ነው። አዘኑ በጣም ከባድ ነው። ኤፍሬም የተ ቢግ ሎስ ለእኛ ቀላል አጋጣሚ አልነበረም አጋጥመን እና የፊ በጣም ሚስ የሚደረግ ሰው ነው። በማህበረሰባችን ውስጥ ብዙዎቻችንን ድብስትር ነው ያደረገን። በጣም በጣም ነው የተሰማን እና አይ፣ ዶንት ቲንክ ከውስጣችን የሚጠፋ ክስተት አይደለም የተፈጠረው። ጠዋት ቸርች አብረን ቆመን በደንብ አውርተን ከቸርች በኋላ ጸበልጣሪ ተቋርሰን ምን በደንብ ስንጫወት ነበረ። የተወሰነ ጊዜ ለስራ ወጣ ብሎ ነበር የመጣው እና ከሰዓት ደግሞ በጣም ኤክሳይትድ ሆኖ ሜዳ ለመምጣት ለተወሰነ ጊዜ ስላልነበረ ሜዳ ኤክሳይትድ ሆኖ ነበረ። ለመጫወት ነበር ሲያወራ የነበረው ሜዳ ቸርች እያለን እና ሜዳ ስንገናኝ ያለወቷችን ያው ብዛት ነበረን እና በትልቁ ሜዳ እንጫወት ብለን ያውም ወደ አስራ አንድ አስራ አስራ ሁለት አስራ ሁለት ሆነን ነበረ የተመዳደብ ነው። እና በዚህ መሀል መጥቶ ምናለኝ ፋሲለ ስትራይክር ልጫወት ምናምን ነገር ሲለኝ አይፊ ትንሽ ወደ ተከላካይ ሆነ ቀስ እያልኩ ወደፊት አጠቃለህ ምናምን ነገር አልኩት ኦኬ ብሎ በስሎውሊ ጀምሮ ቀስ እያለ ወደ ፊት በሚሄድበት ሰዓት አይ ቲንክ በደንብ በቃ ዜ ዛሬ ኤክስትሬም ኬት ጉልበት አመጣ ምናምን እያለ እኛ በቃ እናወራለን። በጣም ነበረ ሲንቀሳቀስ የነበረው አጋጣሚ እየተጫወትን እያለ ያው በሳይድ በኩል ባለው ሜዳ ወጣና ቁጭ አለ ማለት ነው። ያው ኖርማሊ ይሄ የ የጤና ቡድን እንደመሆኑ መጠን በብዙ ጊዜ የሚያጋጥም ነገር ስለሆነ እንደኛ ከወትሮ የተለየ ነገር ሆኖ አላገኘነውም እና ውጅ ስኪ ፕሌይንግ እና እየተጫወትን እያለ አጋጣሚ አንዱ ጓደኛችን ጠጋ ብሎ ሲ እንዴት ነው ምናምን ሲለው አይ ትንሽ ደክሞኝ ነው ልረፍ ተጫወቱ ተጫወቱ ምናምን ነገር አለ። አይ ቲንክ በዛ ሁኔታ በቃ እየተጫወትን እያለ ነበረ። ጀስት ሀፈን አወር አካባቢ ላይ አንዱ ጓደኛችን ጠጋ ብሎ እግሩን ምናምን እያነሳ ማሳጅ ሲያደርግለት እኛ ወይ ኒ ፕሮብሌም ወይ ሌላ ነገር ነው የመሰለን ወዲያውኑ ስንጠራ ጨዋታ ቁመን ጠጋ ስንል ትንፋሽ እያጠረው እየደከመው መጣ። ወዲያውኑ አምቡላንስ ጠራን። አምቡላንስ እስከሚመጣ ሲፒአር፣ አንድ ነርስ አጋጣሚ ሮጣ መጣች እና እሷ ሲፒአር እየሰጠች እያለ አምቡላንሶች ደረሱ። በዛ ሰዓት በጣም ሌት ነበረ እና የተቻላቸውን ያህል በጣም ብዙ ጥረት አደረጉ። እስሪሊ ሳድ የተፈጠረው ሁኔታ። ልጆቹ ሜዳ ላይ ነበሩ፣ መጥተው እነሱ በዳር ይጫወቱ ነበረ እኛ ብዛት ነበረን ሜዳ ላይ በቃ ሁላችንም ውጅ ሾክት እና ሆፕ ነበረን። አምቡላንስ ስለመጣ በቃ ይሄ ዘነጉ እንደ አንድ የሚለው ነገር ውስጣችን ነበረ። በመሀላችን አንድ ተጫዋች እንዲሁ አይ ቲንክ ሀርት ኬዝ አለው መሰለኝ። እሱ ሆኖ ምንም ችግር የለም በቃ ከዚህ በኋላ ምንም እኔ በቃ ደጋግሜ እሱን ነበር የምጠይቀው እና አይ ፊል ላይክ ኤቭሪቲንግ ኢዝ ጎና ቢ ኦኬ በዛ መሀል ላይ ያው አምቡላንሱ ብዙ አይነት ሙከራ ካደረጉ በኋላ በቃ ውሃ ክፌክ ማሉ እና እነሱ ይዘውት ሄዱ። አይ ቲንክ እንደደረሱ ወዲያውኑ ፕሮናውንስ ዴድ የሚባለው ዜና እንደደረሰን በቃ ማመን አልቻለም። በጣም በጣም ነው የተረበሽ ነው። በጣም ነው ያዘን ነው። በእውነት የፈርዝ ማህበረሰብን በሙሉ ነው ሚት ያደረገው። በጣም በጣም ነው ያዘን ነው። ሁላችንም ነው የተጎዳ ነው። እግዚአብሔር ለቤተሰቦቹ፣ ለልጆቹ፣ ለመላው የፈርዝ ማህበረሰብ መጽናናትን ይስጥልን። በዚህ አጋጣሚም ደግሞ መጥተው ቤተሰቦችን ለማጽናናት ሁሉንም አስፈላጊውን ነገር ላደረጉልን አጠቃላይ ለፈርዝ ነዋሪ፣ በእውነት በጣም የሚደነቅ ማህበረሰብ ነው ያለን እዚህ ፈርዝ ከተማ፣ ሁሉንም በጣም ማመስገን ፈልጋለሁ። እና ሁላችንንም እንግዲህ እግዚአብሔር ያጽናንን ነው የምለው። በፍቅረኝነትና በትዳር ለረጅም ጊዜ አብረን ቆይተናል። ኤፍሬም በጣም ጥሩ ሰው ነው፣ አክባሪዬ ነው፣ ለልጆቹ ለቤተሰቦቹ ፍቅር ያለው የዋህ ነው በማለት ባለቤቷን የምትገልጸው ወይዘሮ ፍሬው ታሰፋ በሀዘኗ ወቅት ከጎኗ የነበሩ የፐርዝ ነዋሪዎችን ታመሰግናለች። ከኤፍሬም ጋር በጣም ብዙ አመት ቆይተናል። የልጅነት ጓደኛዬ ነው ከዛም አልፎ ባለቤት ሆኖ ትሪ ሶስት ልጆች ወልደናል። አሁን ደግሞ በደረሰብን አደጋ ትንሽ ከባድ ነገር ቢሆንም ግን ያው እንደ እግዚአብሔር ፍቃድ እግዚአብሔር የፈቀደውን አድርገዋል። አክባሪ ነው። ለልጆቹ በጣም ጥሩ ፍቅር ያለው ለቤተሰቦቹ ፍቅር ያለው እንዴት ብዬ መግለጽም ለእኔ ትንሽ ቢከብደኝም ግን ኤፍሬም የዋህ እና በጣም ጥሩ ልጅ ነው። በጣም ትዕግስተኛ፣ ሃይማኖቱን የሚያከብር፣ ሰው የሚያከብር፣ ልጆቹን የሚወድ ነው ኤፍሬም ሁሉም ፐርዝ ውስጥ የሚኖር ሰው ሁሉም ሁሉም ሰው እግዚአብሔር ይስጥልኝ፣ እኔን እንዳከበሩኝ ቤተሰቦቼን አክብረው ወንድሜን በክብር በስነ ሥርዓት ለዚህ ማዕረግ ላበቁኝ ለቤተክርስቲያን አባቶች፣ ለወንድሞቼ፣ ለእህቶቼ፣ ለሁሉም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አውስትራሊያ እንድኖር ምክንያቱ ኤፍሬም ነው። መልካምነቱ፣ ሰው አክባሪነቱ፣ እግዚአብሔርን የሚፈራ ነው የሚሉት አክስቱ ወይዘሮ ብስኩት የኢትዮጵያ ኮሚኒቲ፣ የሁሉም ሃይማኖት አባቶች፣ የፐርዝ ነዋሪዎች በሙሉ በሀዘናቸው ወቅት ከጎናቸው ስለነበሩ አመስግነው በቀጣይ የልጆቹና የባለቤቱ ህይወት አደራ ከጎናቸው ሁኑ ሲሉ ይማጸናሉ። ኤፍሬም የህቴ ልጅ ነው፣ የመጀመሪያ ልጇ ነው። በአዲስ አበባም ስንኖር በአንድ አካባቢ እንደ ታላቅ እንደ ታናሽ ተያይተን በአካባቢው በጣም መልካም ልጅ መልካም ሰው። ያው ኑሮ የሚያሰድድ ሆነ ተሰደደ። በስደትም ወደ ሰባት አመት ቆየ። ከውድ ባለቤቱ ጋር በጓደኝነት ነበር የተጣመሩት። እሱ መጀመሪያ ወጣ፣ እሷን ያው ወሰዳት። ለብዙ አመት ደቡብ አፍሪካ ኖሩ። ከዛ ደግሞ ወደ አውስትራሊያ መጡ። እዚህም በመጣ ጊዜ በጣም መልካም ሰው ነው በእውነት ኤፍሬም እናቷ አለች። እናቱም ደካማ ናት። በጣም በእውነት በዚህ ሰዓት በጣም ጎድቷታል። እሷንም ልጆቹንም ባለቤቱንም። መልካም ሰው ነው። እኔ ልጄን እንኳን ወደዚህ ሀገር ስፖንሰር አድርጎ ከ ኡጋንዳ ያመጣው እሱ ነው። ከባለቤቱ እና ከአንድ ልጁ ጋራ እሱም ዛሬ ያው እንግዲህ ወንድሞቹንም እኔንም ለዚህ ሀገር ያበቃኝ ኤፍሬም ነው ማለት እችላለሁ፣ ከእግዚአብሔር ጋራ። ኤፍሬም በጣም መልካም፣ በጣም መልካም፣ በጣም ጥሩ ሰው፣ አክባሪ፣ እግዚአብሔርን የሚፈራ ሰው ነው። እኔ መቼም የምገልጸው ይሄ ነው አይደለም። እግዚአብሔር ይመስገን። ምክንያቱም ዛሬ ኮቪድ አስራ ዘጠኝ ተዘጋግቶ ቀንን ሰቶን ተዘግቶ የነበረውን ልክ ኮቪድ የተነሳ ቀን ነው ማታ ነው የሞተው። እሱ ያው ከሰዓት በኋላ ማለት ነው ዛሬ ሰው ለሰው በማይገናኝበት እናትና ልጅ በተሻሸበት ዘመን በር ከፍቶልን እግዚአብሔር ቀን ስለሰጠን በጣም በቅድሚያ የማመሰግነው እግዚአብሔርና ከዛን የኢትዮጵያ ኮሚኒቲ እንደገና የሃይማኖት አባቶች ህዝቡን ይሄ ነው ብዬ የምገልጸው አይደለም። ስለሆነት ትንሽ ትልቅ ሳይል ሃይማኖት፣ ቋንቋ፣ ከለር ሳይል ፍሬም እውነት የክብር ቦታ ስላደረሱልን አልፎ ተርፎ እናትየዋን እንድታርፍ በዚህ ሰዓት አስክሬን መሄድ የማይችልበት ነው ያለውን ችግር ታያውቃላችሁ። እንደገና ልጆች ደግሞ እዚህ የአባታቸውን ቀብር ማየት አለባቸው ብለን ወስነን እዚህ ነው ያደረግነው። እናትየዋ በቃ ልባቸው እንዲያርፍ ብለው ቀጥታ ላይቭ አስተላልፈውልን እናትየዋም በቃ ልቧ እንዲረጋጋ ስላደረጉልን በቃ በአጠቃላይ የፐርዝን ህዝብ ማመስገን እፈልጋለሁ። አሁንም የፐርዝን ህዝብ ልጆቹን ባለቤቱን እናቱን አደራ በሰማይ በምድር እላለሁ። በጣም አመሰግናለሁ። ላለፉት 16 ዓመታት ኤፍሬምን እንደሚያውቀው የሚገልጸው የፐርዙ ነዋሪ ፋሲል ጥላሁን ግንኙነታችን ከጓደኝነት ባለፈ ከአንድ እናት የተወለደ ያህል ነው ቅርበታችን። ኤፍሬም መልካምነቱ የእውነት ነው። ከትንሹ ጋር ትንሽ ከትልቁ ጋር ትልቅ ሆኖ የሚኖር ትሑት ሰው ነው ሲል ስለ ኤፍሬም ይናገራል። ትውውቃችን የ16 ዓመቱ ቢሆንም ግን ከዛ በላይ እንደምንተዋወቅ ያክል ስሜት በሚፈጠር ከጓደኝነት በዘለለ ስጋዊ ከአንድ እናት እንደተወለደ ያክል ነው ቅርበታችን፣ እና በዚህ ደረጃ ነው ትውውቃችን። አብረንም ስንሰራ ስለነበረ ሰው ከሞተ በኋላ መልካም ነው እንደዚህ ነው እንደዚህ ነው ሲባል ነው የምንሰማው። አሁን ይህን ለትት እና ወይንም ደግሞ ለማስመሰል ምናምን ሳይሆን ያለው እውነታ ግን ኤፍሬም በጣም በጎ፣ መልካም፣ ቅን ሰው ነበር። ከማንም ጋር ከትልቁ ሰው ጋር ትልቅ ሆኖ፣ ከልጆች ጋር እንደ ልጆች ሆኖ የሚኖር በጣም ትውት እግዚአብሔርን የሚፈራ እንዲህ ነው ብለህ በቃ መግለጽ በማስችልበት ደረጃ ያለ ሰው ነው እና ሀዘኑንም በሰማሁበት ጊዜ ከፍተኛ ጥልቅ ሐዘን የተሰማኝ ስለ እኔ ማለት ነው ው እንደ ሰማኸውም በጣም ብዙ ሰዎችን ያስደነገጠ ግራ ያጋባ በጣም አንድ እንኳን ከመካከላችን እንኳን አንዳችንን እንኳን ማጽናናት በማይቻልበት ደረጃ ሁሉም ሐዘን ውስጥ የገባበት ላለፉት ጊዜያት ከስፖርቱ ወጥቼ አልሄድም። በፊት በስፖርት ውስጥም በዚህ በማስተባበርም ሌሎች ጉዳዮችን በመስራትም እዛ ውስጥ እሳተፍ ነበረ ግን በኳስ ውስጥ በገጠመኝ እክል ተመልሼ ለመጫወት አልቻልኩኝም እና በዛው እየሰፋ መጥቶ መሄድ አልቻልኩኝም። ቀጥለው ቀን እኔ ሰኞ ስራ ገቢ ነኝ። ጠዋት እና በጊዜ ነው የምተኛው። ጠዋት ምንገባ ከሆነ በዚህ በፐርዝ አቆጣጠር ፎር ኦክሎክ አካባቢ መነሳት አለብኝ ፎር ኤኤም ማለት ነው ኢንሞርኒንግ። ሶ ስል በጣም ብዙ ስልክ መጥቷል። እኔ እንትን ላይ ጠዋት ስነሳ እና ምንድን ነው የተፈጠረው ብዬ በቃ እንትን አያልኩም እና መሰጁ ስገባ የባለቤቴ እህት መሰጅ ልካልኛለች እና ኤፍሬም አርፏል የሚል ማለት በጣም ድብልቅልቅ አለብኝ። ስሜቴን መቋጠር አልቻልኩም እና ብቻዬን ማውራት ጀመርኩ። ብቻዬን ማውራቴን እራሱ አላውቅም እና ባለቤቴ ከእንቅልፏ ተነስታ እያወራህ ነው ነቅተሃል ወይስ እንትን የሆንኩባት መሰላት። ዝም ብዬ ካልጋ ላይ ተነስቼ ምቃዣ አይነት ነገር እና ይዛኝ እያወራህ እኮ ነው፣ ምን ሆነሃል? ምንድነው የሆነ ነገር አለ? ነቅተሃል አለህ ትለኛለች። ነቅቻለው አውቃለሁኝ ራሴን አውቃለሁ የሰማሁት ነገር በጣም ስለረበሸኝ ነው ምን ሰማ ስለኝ ለእሷ ነገርኳት እስከዛ ድረስ ነው ራሴን እስከ መሳት ራሴን ብቻዬን እስከ ማውራት ያደረሰኝ ጉዳይ ነው የፍሬም ጉዳይ ኢቭን አሁን ከአንተ ጋር ራሱ ሳወራ ሳስበው በጣም ይረብሸኛል ብዙ ሀዘኖችን አስተናግጃለሁ በተለይ አጋጣሚና ይሄኛው ግን እስካሁን ድረስ ማለት ነው ምን ያህል የጠበቀ፣ ምን ያህል የቀረበ፣ ምን ያህል ከእሱ ጋር የነበረኝን ነገር የሚያሳይና በከፍተኛ ሁኔታ ችግር ውስጥ እና ፈተና ውስጥ ያስገባኝ ሀዘን ነው። ይሄ ሀዘን በህይወት አጋጣሚ እንኳን ሌላ ቦታ እንኳን ብሄድ ኖሮና ብሰማ እንደ ወንድም የሞቷል ብዬ እስከመቀመጥ እንደ ሀዘን ነው ማሰቡ። ይሄ ፍሬምና እዚህ ሀገር ስላለው ነው ውጩ እየሳስበው የሚከብደኝ ነገር ስለሆነ እንደሆነ ማሰብና ማሰላሰል መጸለይም የጀመርኩት ለልጆቹ፣ ለባለቤቱ፣ ለእናቱ፣ ለወንድሞቹና ለእህቶቹ፣ ለመላው ቤተሰቦቹ ቢኮዝ የእኔና የፍሬም ጓደኝነት አድገው ወደ ወንድም አድጎ ከዛም አልፎ ሀገር ድረስ ገብቶ ቤተሰቡ እስከ መታዋወቁ ልደረስ ነገሮቹን ሁሉ ሳስበው እሱ ውስጥ ያለውን እኔ ውስጥ ያለውን ስለምንተዋወቅ እስከዛ ድረስ አለፌ እያሰብኩኝ እንዴት ነው የሚጽናኑት? እናቱ ወንድሞቹ፣ እህቶቹ፣ ባለቤቱ፣ ልጁ እንዴት ነው እያልኩኝ ጭራሽ እስከዛ ድረስ ነው ማስበው። አሁን እንግዲህ እሱ ካረፈ በኋላ በቀን ውስጥ በጣም በተወሰነ ደረጃ ነው ሳላስበው የምውለው። ምናልባት ስተኛ ሊሆን ይችላል የማላስበው። ስሜቱ በጣም ከባድ ነው። በእንደዚህ አይነት ያለፈ አልመሰለኝም። ተሰማ ወይ ሰው ገድሉት ነው ወይ አደጋ ገጥሞት ነው ምንድን ነው ግራም ያጋባ፣ የሰማኸውን ነገር ማመን በማትችልበት ደረጃ ላይ ያደረሰውና ለባለቤቱም፣ ለልጆቹም፣ ለእናቱም፣ ለወንድሞቹ እና ለእህቶቹም፣ ለሁሉም እግዚአብሔር አምላክ እንዲያጽናናቸው፣ እንደኔ ደግሞ የልብ ወዳጆቹ ለሆኑ ጓደኞቹ፣ ወንድሞቹ እግዚአብሔር እንዲያጽናናቸው። ኤስቢኤስ ለኤፍሬም ታደሰ ቤተሰቦችና ወዳጆች በሙሉ መጽናናትን ይመኛል። ኤልያስ ጉዲሳ ከቪክቶሪያ ከማህበረሰብ ለማህበረሰብ